ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ እለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ማክሰኞ ነሐሴ 4 2013 ዓ ም የዕለቱ አስተናጋጃችሁ ደግሞ ስመኝሽ የቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለዕለቱ ያሰናዳናቸው መሰናዶዎች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ። ልጆች አንዳንዴ ትምህርት ቤት መሄድ ሊፈሩ ወይም ሊጠሉ ይችላሉ። ለምን? ወላጆችስ ይሄ ሲያጋጠማቸው ምን ማድረግ አለባቸው? ወላጆችንና ባለሙያዎችን አነጋግረናል። ነገር፣ አንተ ትምህርት ስለማትወድ ነው ስለምጠላ ነው ብቻ ሰው። ልጆቻችን ሊታመሙ ይችላሉ። በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን፣ የሂድባት የሚባለው የአእምሮ ጤንነት፣ የስሜት መረበሽ፣ የጤና መጓደል ሊገጥማቸው ይችላል። የጋብቻና የቤተሰብ አማካሪ የሆኑትን ዶክተር ሙላቱ በላይነህን የሰማችሁት፣ በጉዳዩ ላይ የባለሙያ አስተያየታቸውን ያጋሩናል። ዛሬ ወደዚ የመጣንበት ምክንያት ሀገራችንን ከመፍረስ ለመታደግ እሷን ቦጥብጦ ቦጭ የበሏትን በፊት እንመራለን ብለው ሕዝቡን ሲገርፉና ሲያሰቃዩ የነበሩትን ሀገሪቷን የዘረፉትን ለመቃወም ለኢትዮጵያ መከላከያ ሰራዊት ድጋፍ ለማድረግ በአዲስ አበባ በተካሄደው ሰልፍ ላይ ከወጡት መካከል አንዱ የሆነውን ተውፊቅ ጀማልን የሰማችሁት በዚህ ዙሪያ ያጠናቀርነው ዘገባ በምሽቱ ተካቷል። ሰላም ጤና ይስጥልኝ እንደምን አምሽታችኋል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ጥንቅሮች ና ጡም ያላቸውን ዜማዎችም እንጋብዛችኋለን። አሁን በቅድሚያ ኤደን ገረመው ከዓለም ዙሪያ ያሰባሰበቻቸውን ወሬዎች ልታሰማን ተዘጋጅታለች። ወደ ኤደን አመሰግናለሁ ስመኞች አድማጮች በድጋሚ እንደምን አምሽታችኋል። ኢትዮጵያ በዚህ በያዝ ነው ነሐሴ ወር ይበር ያሰጋቸው የምስራቅ አፍሪካ ሀገራቶች መካከል አንዷ ነች ሲል የዓለም የአየር ንብረት ማዕከል አስታወቀ። በዓለም የሜትሮሎጂ ተቋም እውቅና የተሰጠው ይህ ድርጅት በዚህ በያዝነው ወር አብዛኛው የኢትዮጵያ ክፍልን ጨምሮ ኬንያ፣ ዩጋንዳ፣ ደቡብ ሱዳን፣ ጅቡቲ፣ ኤርትራና ሱዳን በአንበጣ እንደሚጠቁ ጠቁሟል። ተቋሙ አሁን ላይ በአካባቢ ያለው ከፍተኛ የሆነ ዝናብና የእጽዋት እድገት ቀድሞ የነበሩት የአንበጣ መንጋዎች እንዲያድጉ የሚያበረታታ እንደሆነም አስታውቋል። በተጨማሪም ድርጅቱ ያወጣው መጠቆሚያ እንደሚያመላክተው ከሆነ የንፋሱ አቅጣጫም በደቡብ ምዕራብ የነበረው ወደ ሰሜን ምዕራብ እንደሚሆንና ይህም አንበጣው የሰሜኑን የኢትዮጵያን ክፍል ኤርትራን ይዞ በጅቡቲ ወደ የመንና ሳውደ መደርበያ እንዲጓዝ እንደሚያደርገውም አስታውቋል። የተቆራረጠና በብዙ አቅጣጫ የሚጓዝ ነፋስ መኖሩም የአንበጣ መንጋው ወደ ተለያየ አቅጣጫዎች እንዲጓዝ የተመቻቸ ሁኔታ እንደሚፈጥርም ተጠቁሟል። የሞዛምቢክ ፕሬዚዳንት ፊሊፔ ኒዩሲ አለመረጋጋት በሰፈንበት የሰሜናዊ ካቦ ዴልጋዶ ከተማን በትላንትና ዕለት ጎበኙ። ፕሬዚዳንቱ በጉዟቸው አማጽያኑን ሲዋጉ የነበረው የደቡብ አፍሪካ ኃይሎችንም ይፋ አድርገዋል። የደቡብ አፍሪካ የልማት ማህበረሰብ ከአንጎላ፣ ቦትስዋና፣ ለሴቶ ደቡብ አፍሪካና ከታንዛኒያ የተውጣጡ ተጠባባቂ ኃይሎችንም ያካትታል። ኃይሉ በእስላማዊ ታጣቂ ኃይሎች ለሁለት አመታት ተይዞ የቆየውን የወደብ ከተማን የሞዛምቢክና የሩዋንዳ ኃይሎች እሁድ እለት እንደ ተቆጣጠሩት ወደ አካባቢ ተንቀሳቅሷል። ትላንት ሰኞ እለት በቀጥታ ስርጭት በተላለፈ የሬዲዮ መርሃ ግብር ላይ ነው ፕሬዚዳንቱ የደቡብ አፍሪካ ወታደሮች አማጽያኑን ለመዋጋት መንቀሳቀሳቸውን ያስታወቁት። በአጠቃላይ በሞዛምቢክ ያሉ የወታደሮች ቁጥር ይፋ ባይደረግም ባለሙያዎች ግን ሳድክ የተሰኘው የደቡብ አፍሪካ ቡድን ወደ ሶስት ሺህ የሚጠጉ ወታደሮችን ሳይዛል ይቀረም ይላሉ። ቦትስዋና በሐምሌ ወር ማገባደጃ ላይ በሞዛምቢክ እንዲዋጉ 300 ወታደሮችን መላኳን ያስታወቀ ሲሆን በተጨማሪም የሀገሪቱ ፕሬዚዳንት የሰኞ እለቱ መርሃ ግብር ላይ ተሳታፊ ነበሩ። በካሜሮን የሚኖሩ በሺዎች የሚቆጠሩ የፒግሚ ሙቦሮሮ ና ኪርዲስ ነባር ህዝቦች ከትላንት ማክሰኞ ጀምሮ የእንግሊዝኛ ተናጋሪ ተገንጣዮች ላይ ተቃውሟቸውን አሰምተዋል። እነዚህ ነባር ህዝቦች የቦታው ዋና ባለቤቶች ና የሀገሪቱ ተወላጅ ማህበረሰቦች ሲሆኑ አማጽያኑ እንግሊዝኛ ተናጋሪ የሆኑና በምዕራቡ የሀገሪቱ ክፍል ያሉ ወገኖቻቸው ህጋዊ የሆነ የልደት መዝገብ እንዳይኖራቸው በተጨማሪም ትምህርት እንዳይማሩ ከልክለዋል ሲሉም ከሰዋል። የዩናይትድ ስቴትስ ሴኔት ዴሞክራቶች የሶስት ነጥብ አምስት ትሪሊየን የማህበረሰብ ደህንነት ሴፍትኔት እቅድ ትላንት ሰኞ ዕለት ይፋ አደረጉ። የሴፍትኔት መርሃ ግብሩ የሚሊዮኖች አሜሪካውያን ህይወት ላይ መንግስት ያለውን ሚና ያሰፋል ተብሏል። እቅዱ ፕሬዝዳንት ጆ ባይደን ባለፈው የአውሮፓውያኑ አመት ሀያ ሀያ ላይ ለምርጫ ቅስቀሳ ቃል የገቧቸውን አብዛኞቹን አሜሪካውያን ወደ መካከለኛ ገበ ማሻገር አላማ የተቀበለና ያካተተ ነው። እቅዱ ነጻ የቅድመ መዋለ ህጻናት መርሃ ግብሮች የሶስትና አራት አመት እድሜ ላይ ለሆኑ ህጻናት እንዲሁም ከሁለተኛ ደረጃ ትምህርታቸውን ለጨረሱ ተማሪዎች የሁለት አመት ነጻ የኮሌጅ ትምህርት እድልና በተጨማሪም በእድሜ ለገፉ አሜሪካውያን የፌዴራል የጤና ጥቅማጥቅሞችንና የጥርስ የአይን እንዲሁም የማዳመጫ መሳሪያዎችን እንዲያገኙ የሚረዳ ነው። ዴሞክራት ሴኔቶች በኮርፖሬሽኖችና በአመት አራት መቶ ሺህ ዶላር በላይ ገቢ ባላቸው ግለሰቦች ላይ ከፍተኛ የሆነ ግብር በመጠ ይህንን እቅድ እንደሚያስፈጽሙ የተናገሩ ሲሆን ይህን እቅድ ግን ሪፐብሊካኖች አልደገፉትም። አድማጮች፣ ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። አሁን ከቀሪ የጋቢና ቪ መሰናደሮች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን የፌስቡክ ገጻችንን አት ቪኦኤ አማሐሪክን በመጠቀም ወይም በስልክ ቁጥራችን ፕላስ 1 202 227 6379 በመጠቀም ዋትሳፕ ሊያድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ህጻናት የትምህርት መማሪያ ጊዜያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በህይወታቸው በሚደርሱ የተለያዩ ገጠመኞች ምክንያት ትምህርት ቤት መሄድ ሊፈሩና ሊጠሉ ይችላሉ። በተለይ ከፍ እያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት፣ የአካባቢ መቀየር በወላጅ መካከል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ያደርጋቸው ይችላል። ታዲያ ይህ ሁኔታ ሲያጋጥም ልጆች ፍርሃታቸውን እንዲያሸንፉ ምን ማድረግ ይቻላል? በዚህ ሀሳብ ዙሪያ አንድ ወላጅና የቤተሰብ አማካሪ አነጋግር ያለው ቀጥሎ ይቀርባል። ፍቅረ ሰላም ጌትነት የስምንት ዓመትና የአምስት ዓመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች። በተለይ የመጀመሪያ ልጇ ከሶስተኛው ቀን ጀምሮ አልሄድም ማለት ጀመረ። ጠዋት ላይ ገና ከእንቅልፉ ሲነሳ ትምህርቴን ለማድን አልሄድም ማድን ምናምን እያለ ያለቅስ ነበር፣ እና በጣም በጣም ያስቸግረን ነበር የመጀመሪያው አካባቢ የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች። በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር። አትሄዱ ይላል። እፈራለሁ፣ በቃ ከቤት መውጣት አልፈልግም ይል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስም ጠይቀው ከተመለሰ በኋላ ምን ምን አጋጠመው? ምን ሆንክ? ምን አድር ስምለው ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ የተለየ ኢንቫይሮመንት ስለሆነ እዚህ ነው መሆን ንፈልገው በዚያ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛ ነው ከሱ ጋር መዋል ይፈልጋለሁ ምናምን ስላለች ስለዚህ ቤት ያለውን ነገር እንዲ ያደርጋሉ ወይም ከኛ ጋር ያለውን ነገር ማለት ነው። በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህጻንነት እድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዝኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው። በማልቀስ ሊገልጡት ይችላሉ። በመታመም ሊገልጡት ይችላሉ። ነጭናጫ በመሆን፣ ትኩረት በማጣት በተለያየ በተለያየ ነገር ሊገልጡት ይችላሉ። በተለይ ህጻናቶች በሆኑበት ላይ መነጫነጭ፣ ማልቀስ፣ እራሱ መደበቅ፣ ወላጆቻቸውን ይዘው አለቅ ማለት እንደሱ እንደሱ አይነት ሊያሳዩ ይችላሉ። ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህጻናት ላይ ብቻ ሳይሆን በሁሉም የእድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደ የእድሜያቸው እና የአናኗራቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ። ልጆች የሚተማመኑበት የሚስማማቸው ደህና ጥበቃ የሚሰማቸው የማይጎዳቸው ሰላም የሆነ ቦታ ይፈልጋሉ እና ያንን ምናልባት የአንድ ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስደው ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን ያ የሚፈጥርባቸው ስሜት አንዳንዶቹ ደግሞ ትምህርት ቤት ሄደው ከአሁን በፊት የገጠማቸው ጥቃት ስድብ፣ ነቀፌታ ካለ፣ መሸማቀቅ ካለ፣ ወደ ትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጥልባቸው ይችላል። ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሀል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምረው ያብራራሉ። ሁሉ ነገር አንተ ትምህርት ስለማትወድረው ስለምጠላ ነው ብቻ ሰው ልጆቻችን ሊታመሙ ይችላሉ በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን ሂድባት የሚባለው የአእምሮ ጤንነት የስሜት መረበሽ የጤና መጓደል ሊገጥማቸው ይችላልና ዝም ብለን በደፍጣታው ከማውገዝና በደፍጣጣው የሆነ ነገር ከምንላቸው ምንድ ሆነው ሊሆን ይችላል። በተለይ ቅድም የዘርዘር ቁላሽ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸውና የተለያየ ፍርሃት አይምሯቸው ከአቅም በላይ ከማሰብ በላይ አልፎ ኃይለኛ ውጥረትና ጭንቀት ውስጥ ሊያስገባቸው ይችላል እና ስለዚህ የጤና መጓደልም ሊሆን ይችላል። ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለስራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል። ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆኑ ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆኑ ይችላሉ። ለተለያየ ድባቴ፣ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥሩ ጭ ለሆነ ጭንቀት አልፈው ሊሰጡ፣ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል፣ ራሳቸውን ለማጥፋትም አልፈው ለመሰጠት፣ ምክንያቱም ብዙ ነገር ባዶ ሊሆንባቸው ተስፋ መቁረጥ የእኛ ሀገር ሰው ደግሞ ያው ከበላን ከጠጣ ልጅ ማሳደግ እንደሱ ብቻ መስሎ ስለሚታየን ጠገበ ልንል እንችላለን አንደርስታንድ ላናረጋቸውን እንችላለን እና ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ ሁኔታቸው ማየት ትኩረት ማድረግ ጥሩ ነውላል ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ ይህ አይነቱ አካሄድ ግን በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል። ያልተለመደ ነገር ሲያሳዩ ያን ያልተለመደ ነገር እየተቆጡ ምናምን፣ ደግሞ ዛሬ እንዲውናል ደግሞ እንዲውናል እያሉ እየቆጡ ሌላ ጫና ከመጨመር ይልቅ ምንድነው ሰሞኑ ጥሩ አይደለም ምንድነው የሚማየውም ብሎ ያንን ተከታትሎ ልጆችን በተዳለ መገር ልዩ ትኩረት ጊዜ መስጠትና በተረጋጋና በፍቅር ከእነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮህ ቆጡኛል የሚል ሌላ ፍርሃት መጨመርና እነዚህ ውስጥ የበለጠ ቤታቸውንም እንዲጠሉ እንዲፈሩ፣ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያደረጋን ስለሚችል ጥሩ አድማጭ መሆን ያስፈልጋል ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ ወላጆች ከልጆቻቸው አስተማሪ ከልጆቻቸው ጓደኛ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ ምክንያቱም ልጆቻቸው በእነዚህ ሁሉ ነው የሚቀረሱት እና ልጆችን የሚቀርሷቸው ልጆቻችን የሚቀርሷቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደና ጊዜ እየበጀቱ ጓደኝነቱን ወዳጅነቱ መፍጠርና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸው እና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው ይረዳናል ብዬ አስባል ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመውደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ ቤት ለመሄድ ፍርሃት የሚያጋጠማቸው ልጆች ፍርሃታቸውን እንዲያሸንፉ ምን ማድረግ ይቻላል በሚል ሀሳብ ያጠናቀርነውን ዝግጅት ነበር የተከታተላችሁት። አስተያየታቸውን ያካፈሉንን ወላጆችና ባለሙያዎች አቶ ዶክተር ሙላቱ በላይነህን እናመሰግናለን። ጋቢና ቪኦኤ ይቀጥላል። ለኢትዮጵያ የመከላከያ ሰራዊት ድጋፍ ለተገለጸበት ሰልፍ በአዲስ አበባ ውስጥ ተካሂዷል። በከተማዋና በዙሪያዋ የሚኖሩ ነዋሪዎች የወጡበት ሰልፍ በኢትዮጵያ ላይ እየተደረገ ነው ያሉትን ይፈታል ዊ ጣልቃ ገብነት የሚቃወም መሆኑን የአዲስ አበባ ምክትል ከንቲባ አዳነች አበቤ ተናግረዋል። ከከንቲባዋ በተጨማሪ በሰልፉ ላይ ተገኝተው ንግግር ያደረጉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ሽመልስ አብዲሳም በእንዲህ አይነቱ አድራጎት ውስጥ እየተሳተፉ ነው ላሏቸው የዓለም አቀፍ ማህበረሰብ አባላት መልእክታቸውን አስተላልፈዋል። ሰልፉን የተከታተለችው ፀሐይ ዳምጠው ተከታዩን አሰናድታለች። ከኦሮሚያ ልዩ ዞን ፍንፍኔ ዙሪያ ከተሞች አጎራባች ወረዳዎችና ከአዲስ አበባ ከተማ በመምጣት የአገር መከላከያ ሰራዊትን ለመደገፍ እና የህወሓት ቡድንን ለመቃወም በመስቀል አደባባይ የተገኘው ቁጥር እጅግ የበዛ ሰው ነው። ቁጥራቸው ከ50 ሺ በላይ እንደሆነ የተነገረ በከተማይቱ ዙሪያ ያሉ ፈረሰኞችም የተለያዩ ዜማዎችን እያዜሙ ትዕይንት አሳይተዋል። ኢትዮጵያ ሕዝብ ብሔራዊ መዝሙር በተከፈተው የሰልፉ ስነ ስርዓት ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ኢትዮጵያ ለሰላም ቅድሚያ ትሰጣለች ብለዋል። ኢትዮጵያውያን ሁሉ ጊዜ ለሰላም አማራጭ ቅድሚያ ይሰጣሉ። ለሰላም አማራጭ ቅድሚያ በመስጠት ብዙ ሰርተናል፣ ብዙ ለፍተናል፣ ብዙ ግረናል፣ ብዙ ለምነናል፣ ብዙ ዋጋ ከፍለናል። ነገር ግን ሰላም በአንድ ወገን ብቻ ሊገኝ የሚችል አማራጭ አይደለም። ስለዚህ ግድ ብሎን የገባንበትን ጦርነት የኢትዮጵያ ሉዓላዊነት እስከ መጨረሻው ድረስ ለማስከበር የባንዳነትን ተግባር ፈጽሞ እስከ መጨረሻው ለመቅበር እንታገላለን፣ እንሰራለን። መከላከያ ሰራዊታችንን እና መላ የጸጥታ ኃይላችንን እንደግፋለን ኢትዮጵያ የሚያስተዳድራትን መንግስት መርጣለች፣ ያሉት ምክትል ካንቲባዋ አክለውም በኢትዮጵያ ሕዝብ ትግል የተወገደውን አካል ወደ ስልጣን ለመመለስ ይሰራሉ ያለዋቸውን የውጭ ኃይሎች ተችተዋል። የኢትዮጵያ ሕዝብ የህወሓትን አሸባሪ ቡድን በቃኝ ካለው ከሶስት ዓመታት በላይ ተቆጥረዋል። የህወሓት ጁንታ ቡድን ኢትዮጵያን ዘርፏል። ኢትዮጵያውያን ላይ አሰጣቂ የሆነ የሰብአዊ መብት ጥሰት ፈጽሟል። ኢትዮጵያን በተለያየ መንገድ ጨቁኗል። የኢትዮጵያንን መልካም ገጽታ፣ ልዩነት፣ ማንነት ኢትዮጵያን ለማከፋፈልና ህዝቦቿን ለመበተን ተጠቅሞበታል። የኢትዮጵያውያን በምንም አይነት ኢፍትሃዊነትን አንቀበልም፣ በቃን ብለው የልጆቻቸውን ህይወት ገብረው ጥለውታል። ስለዚህ የዓለም የተለያዩ ተቋማትን፣ ዓለም አቀፍ ማህበረሰብን ሁሉ ዛሬ እንዲህ እንላለን ኢትዮጵያውያን ታግለው የጣሉትን ይህንን አሸባሪ ቡድን ከወደቀበት ለማንሳት የሚደረገውን ጥረት ሁሉ እንቃወማለን። ቀይ መስመራችሁን አትለፉ እንላቸዋለን። ኢትዮጵያውያን ማን ሊያስተዳድራቸው እንደሚገባ በድምፃቸው ወስነዋል። የኢትዮጵያን ድምፅ አክብሩ። መቶ ሚሊዮን ህዝብ የመሰማት መብት አለው። የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ሽመልስ አብዲሳም በሰልፉ ላይ ተናግረዋል ለማንሳት የሚረባረቡትን ኃይሎች ሁሉ ፊት ቆመን በአንድነት የኢትዮጵያን ብልጽግና ለማረጋገጥ ጠንክረን እንሰራለን፣ እናረጋግጣለን። የአሜሪካ ድምፅ በሰልፉ ላይ ከተሳተፉት ሰዎች አንዳንዶቹን አነጋግረዋል። የአካል ጉዳተኛ ወጣት ቶፊክ ጀማል ኢትዮጵያ ላይ እየተፈጸመ ነው ያለውን ጥቃት ለመቃወም ያለበት ሁኔታ እንደማያግደው ተናግረዋል። ዛሬ ወደዚያ የመጣንበት ምክንያት ሀገራችንን ከመፍረስ ለመታደግ እሷን ቦጥቡጦ የበሏትን በፊት እንመራለን ብለው ህዝቡን ሲገርፉና ሲያሰቃዩ የነበሩትን አገሪቷን የዘረፉትን ለመቃወም እንደኔ ያሉት ብቻ ሳይሆን ሌላውም ኢትዮጵያዊ በገንዘብ አይደለም በቁስ አይደለም ነብሱን በመስጠት እሱ ባይኖርም ለቀጣዩ ትውልድ አሻራውን ጥሎ ንጹህ ኢትዮጵያን አስረክበን። አባቶቻችን ያስረከቡን ሀገር መልሰን እናስረክባለን ብያስ መክፈል ካለብኝ ሁሉ እንደዚሁ ሙሉ መስዋዕት እከፍላለሁ ለሀገር። በሰልፉ ላይ ከተሳተፉት የሃይማኖት አባቶች አንዱ አባ ማቲያስ ገብሩ ናቸው። ለሕወሓት ቡድን አባታዊ ምክር እንለግሳለን ብለዋል። ሕወሓት 27 ዓመት ኢትዮጵያን ሲመራ በጎሳ በብሔር ከፋፍሎ፣ አሁን ደግሞ እግዚአብሔር በቃ ሲል እግዚአብሔር በቃ ካለ በቃ ነው አሁን እነሱ ዚ በቃ ብሏቸዋል። በቃ ካላ አርፈው መቀመጥ ነው ያለባቸው እንጂ አገራችን መገነጣጠል አላስፈላጊን ለባዕድ አገር አሳልፎ ለመስጠት መነሳት አላስፈላጊ ነው። ይህን እኛ አንደግፍም። ይቅርታ ጠይቀው መሳሪያቸውን ዘግዝቀው መሳሪያቸውን አስቀምጠው ባዶ እጃቸውን ይቅርታ ከጠየቁ ይቅርታ ሊደረግላቸው ይገባል። ለሃይማኖት አባት የምንለው አሁንም ቢሆን ያላቸውን ነገር ይቅርታቸውን ጠይቀው ይመለሱ፣ ይተው። ጦርነት አላስፈላጊ ነው። ኢትዮጵያ ከእንግዲህ በኋላ የምትፈልገው ልማት፣ እድገት፣ ብልጽግና ነው እንጂ ጦርነት አትፈልግ አባ ማትያስ አክለውም የትግራይ ህዝብ ከህወሀት ቡድን ራሱን መለየት አለበት፣ ከኢትዮጵያውያን ወንድም እህቶቹ ጋር በአንድነት መቆም አለበት ስሉም ጥሪ ያቅርበዋል። ለትግራይ ህዝብ የምንለው ነገር የትግራይ ህዝብ የእኛም ህዝባችን ነው። የእኛም ህዝባችን ስለሆነ እነዚህን የራሳቸው ጥቅም የራሳቸው በራሳቸው ጊዜ የሚሄዱ እንጂ ህዝቡን የሚወክሉ አይደሉ። የትግራይ ህዝብ የምንለው ነገር ቢኖር ከነሱ ተለይቶ በቃችሁ ሌላቸው ይገባ በቃችሁን። እኛ ከኢትዮጵያ ህዝብ ጋር ተስማምተን ከኢትዮጵያ ህዝብ ጋር አብረን ነው መኖር የምንችለው እንጂ ከወንድሞቻችን ጋር፣ ከወገኖቻችን ጋር አንዋጋም በቃችሁ ሌላቸው ይገባል። በሰልፉ ላይ ንግግር ያደረጉት ባለስልጣናት ዓለም አቀፍን ማህበረሰብ በወቀሱባቸው ጉዳዮች በስም የጠቀሱት ሀገር ወይም ተቋም የለም። በቅርቡ በኢትዮጵያ ጉብኝት ያደረጉት የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስ አይዲ አስተዳደር ሳማንታ ፓወር በኢትዮጵያ ካለው ግጭት ጋር በተያያዘ ሀገራቸው ለየትኛው ወገን እንደማታዳላ ገልጸዋል። ከእናንተና ከመንግስታቹ ጋር ያለን ግንኙነት በተለያዩ እሴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ሕዝቦች እንዲታወቁ እንፈልጋለን ብለዋል። ሚስ ፓወር የህወሀት መሪዎች በተከታታይ በሰጧቸው አስተያየቶች ውጊያውን የሚያካሂዱት መብታቸውን በትግል ለማስከበር እንደሆነ ተናግረዋል። የፌደራል መንግስት ኃይሎች የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችንን እንቀጥላለን ማለታቸው ይታወቃል። የኢትዮጵያ ፓርላማ ደግሞ ህወሀትን በአሸባሪነት መፈረጁ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ ለዘገባው እናመሰግናለን። ቀጣዩ ዘገባችን ደግሞ ሺሻ የሚያጨሱ ወጣቶች ቁጥር እየጨመረ ነው ይለናል። በየዓመቱ ማጨስ በማቆም ብቻ መከላከል ይችሉ በነበሩ ህመሞች ምክንያት ወደ ስምንት ሚሊዮን ሰዎች እንደሚሞቱ ጥናቶች ያሳያሉ። ባለሙያዎች አጫስነትም ለሳንባ፣ ለካንሰርና ለልብ ህመም አጋላጭ ከሆኑ ነገሮች ውስጥ በተቀዳሚነት ያስቀምጡታል። ይሁን እንጂ በዓለም ዙሪያ እጅግ ብዙ ሰዎች ለመዝናናት እንዲሁም በሱስ መልክ ትንባሆን ያጨሳሉ። ትንባሆ ማጨስ ስንል ታዲያ ሲጃራን ማለት ብቻ ሳይሆን ሽሻንም ይጨምራል። አብዛኛውን ጊዜ ከሲጋራ በተለየ መልካም ሽታ ስላለው ተመራጭ የሚሆነው ሺሻ ብዙ ጊዜ እንደ ሱስ አስያዥ አይወሰድም። ሆኖም አንድ ጊዜ የሚጨሰው ሺሻ ከአንድ መቶ ሲጋራ እኩል የሆነ ትንባሆና ኒኮቲን የተሰኘ ሱስ አምጪ ንጥረ ነገር ይዟል። ይህ ማለት አንድ ሺሻ በጋራ በአምስት ሰዎች ቢጨስ ከአጫሾቹ በአማካኝ በአንዴ ሀያ ፍሬ ሲጃራ ወይም አንድ ፓኬት ሲጋራ አጭሰዋል ማለት ነው። የጤና ባለሙያዎች ከቅርብ ዓመታት ወዲህ ኢትዮጵያን ጨምሮ በአፍሪካ የታዳጊ ወጣት አጫሾች ቁጥር መጨመሩን እየተናገሩ ይገኛሉ። ይህም በተመለከተ ልክ እንደ ኢትዮጵያ ሁሉ የሽሻ ሱሰኝነት ከጨመረባት ዲሞክራቲክ ኮንጎ ዘጋቢዎቻችን አሌክስ ካቲና፣ ህዝኪያ ምሎፖ ያደረሱንን ዘገባ ኤደን ገረመው እንደሚከተለው አጠናቅረዋለች። በዴሞክራቲክ ኮንጎ ዋና ከተማ ኪንሻሳ መጠጥ ቤቶችና በረንዳዎች በሽሻ ተጠቃሚዎች ዘንድ ተወዳጅ ቦታዎች ናቸው። ይሄ በፍራፍሬ ሽታ የታጀበ ትንባሆ በተለይም በወጣቶቹ ዘንድ እየተወደደ መጥቷል። አብዛኛውን ጊዜም ጓደኛሞች ሰብሰብ ብለው በጋራ የሚጠቀሙት ነው። የማጨሻ ቱቦውንም እየተቀባበሉ ነው የሚያጨሱት። አብዛኞቹም ይሄ እንደ ሲጋራ አይጎዳም ብለው ያስባሉ። ሺሻ ማጨስ እመርጣለሁ። እንደዚህ ባሉ ቦታዎች ላይም የዘናጭነት ስሜት ነው የሚሰማኝ። ሲጃራ ማጨስ በጣም መራዥና ለሕመም የሚዳርግ ነገር ነው። ሺሻን ሲጃራ ከማጨስ ጋር ካወዳደርከው ምንም የሚያመጣው ጉዳት የለም። ለዛ ነው ምርጫዬ ያደረግኩት። ከሲጃራ ይልቅ ሽሻ መርጣለው። ምክንያቱም ሲጃራ ስታጨስ ሰዎች እንደ ዘመናዊ አያዩህም። ሽሻ ግን የተከበረ ነው። እጅግ ብዙ አይነት ቃና ያላቸው ሽሻዎች አሉን። ሰማያዊ፣ ሜለን፣ ፓም፣ የብቅልና ሌሎች አሉን። ሲጃራና ሽሻ ማጨስ ሁለቱም አንድ ናቸው። ያላቸው ብቸኛው ልዩነት አጫጫሳቸው ነው። ሽሻ በአብዛኛው በዘመናዊ ሰዎች ነው የሚደረገው። ሺሻ በመካከለኛው ምስራቅ ሀገራት በብዛት የሚጠቀሙት የትንባሆ ምርት ነው። ከቅርብ ጊዜ ወዲህም በመላው አፍሪካ በብዙ ወጣቶች ዘንድ እየተለመደ መጥቷል። አቀራረቡም ቀላል ነው። ትንባሆ በማጨሻው ጫፍ ላይ ከአሉሚንየም በተሰራ መሸፈኛ ተሸፍኖ ይቀመጣል። ከበላዩ የተቀጣጠለ ከሰል ይቀመጥበታል። ከዛም በሙቀቱ የተነሳ የሚወጣው ጭስ ውሃ ወደ የያዘ ጠርሙስ በኩል አልፎ ወደ ተጠቃሚው አፍ ይገባል ማለት ነው። የጭሱ በውሃ ውስጥ ማለፍም ብዙዎችም ተጣርቷል ብሎ በማሰብ የተሳሳተ ስሜት እንዲያጎለብቱ አድርጓቸዋል። ብዙ ሺሻ የሚያጨሱ ተጠቃሚዎች የሚያመጣውን ጉዳት አይገነዘቡትም። ነገር ግን ሺሻ መራጅ መሆኑ የተረጋገጠ ነገር ነው። ምንም እንኳን ትንባሆው መልካም ጠረን ቢኖረውም የተጣራ እንዲመስል በውሃ ውስጥ ቢያልፍም፣ እውነታው ግን በሲጃራ ውስጥ የምናገኛቸው ካንሰር አማጭ ንጥረ ነገሮች በሙሉ በሺሻ ውስጥም መገኘታቸው ነው። በሺሻ ውስጥ ያለው ንጥረ ነገር ሲጃራ ውስጥ ካለው በሰባት እና በአስር ጊዜ እጥፍ ይበልጣል። ሁላችንም በሲጃራ ውስጥ ያለው ኒኮቲን የተሰኘ ንጥረ ነገር ለሰው ልጅ ጎጂ መሆኑን እናውቃለን። የምናውቀው ሲጋራ የሚያጭሱ ሰዎች የማያባራና የአጫሾች ሳል የምንለውና የሰውነት መቆጣት ያጋጥማቸዋል። በተጨማሪም ድካም፣ ማዞር፣ ራስ ምታት፣ ምቾት ማጣት፣ ቁርጥማትና ህመም ያመጣል። በአንድ ሺሻ ውስጥ ደግሞ አራት ሺህ የሚሆን የካንሰር አማጭ ቅመም አለ። ይህ በጣም አደገኛ የሆነ ካንሰርን ይፈጥራል። በአብዛኛውም የመተንፈሻ ካንሰር ነው የሚያመጣው። ማለትም ሳምባና የምግብ ማመላለሻና የመተንፈሻ ቱቦዎችን ይጎዳል። በተጨማሪም ጉሮሮ፣ ላንቃ፣ እንጥልና የአፍንጫ ውስጥ ካንሰር ጭምር እንዲከሰት ያደርጋል። ቸልካል ነው ደግሞ የጨጓራ ካንሰር ካንሰርም ያመጣል። የዓለም የጤና ድርጅት ሽሻ ብሮንካይተስ ለተሰኘው የመተንፈሻ ችግርና ስር ለሰደደ የመተንፈሻ አካላት በሽታዎች ያጋልጣል ይላል። በተጨማሪም ለጉበት፣ ለሳንባና ለተለያዩ የምች በሽታዎች የተጋለጡ ሰዎች በጋራ ሽሻ በሚያጥሱበት ጊዜ ለሌሎች ያስተላልፋሉ ሲልም ጥናት አቅርቧል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የምሽቱ ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ፣ እኔም ሳስተናግዳቸው ምሽት ስመኝሽ የቆየነን ለምሽቱ ቤቲጂ ገርዬ እያለችው የምታዜመውን ሙዚቃ በመጋበዝ እንሰናበታለን። የነገ ሳይ በለን መልካም ምሽት።